በኢትዮጵያና በሱዳን መካከል የድንበር ማካለል ስራ እንደሌለና ከአሉባልታና ኮሪያ ያለፈ ነገር የለም ሲሉ የሰሜን ጎንደር ዞን አስተዳዳሪ ለአሜሪካ ድምፅ ራዲዮ የገለጹበትን ዘገባ የያዘ ነው። አንዳንድ የጎንደር ከተማ ነዋሪዎች ደግሞ በውጭ መገናኛ ብዙሀን እና በማህበራዊ መገናኛዎች ይህ የስራ እንቅስቃሴ እንዳለ እንደሚናገሩ ይታወቃል። ከድንበር አካባቢ ተሰደዋል የሚሏቸውን በዋቢነት ያቀርባሉ። ዘጋቢያችን መለስካቸው አማሃ ሰሞኑን ጎንደር ነው የሰነበተው። ከዚያው የተለያዩ አካላትን ግለሰቦችን አነጋግሮ ያጠናቀረው ዘገባ አለ። ወደ መለስካቸው እንምራቸው። ጎንደር ከተማ በቆየሁባቸው ጥቂት ቀናት በአካባቢው ተከስተዋል ወይንም አነጋጋሪ ሆነዋል በሚባሉ ጉዳዮች ላይ ፈቃደኛ ሆነው ካነጋገሩኝ ሰዎች ጋር ተወያይቻለሁ። ከእነዚህ ጉዳዮች አንዱ በኢትዮጵያና በሱዳን መካከል ያለውን ድንበር ለማካለል ስራ ተጀምሯል ስለሚባለው እንደ ነዋሪነታቸው የሚያውቁት ካለ እንዲነግሩኝ ነበር የጠየኳቸው። ያነጋገሩኝ ሰዎች ለደህንነታቸው በመፍራት ስማቸው እንዲገለጥ ስለማይፈልጉ ስማቸውን ይፋ አላደርግም። ካናገርኳቸው የጎንደር ነዋሪዎች መካከል አንዱ ስለ ድንበር ማካለሉ ጉዳይ ምን እንደሚያውቁ ጠይቄያቸው የሰጡኝ መልስ የሚከተሉ ነበረ። የድንበር ማካለሉ ጉዳይ በውል ይታወቀ ነገር የለም። እኔ አሁን ካለ እውነታ በመነሳት እየተደረገ ነው። ከተለያዩ ሚዲያዎች፣ ከተለያዩ ምንጮች፣ ከዜና ማሰራጫ አውታሮች በፌስቡክ በተለያዩ ሚዲያ አውታሮች ከሚነገር ውጭ በተጨባጭ እዚህ ነው እዚህ ሁኔታ ላይ ተደርሷል ተብሎ የሚነገር የለም። በሚዲያ ግን የሚሰማ ነገር አለ። በጭምጭምት የምሰማቸው ነገሮች አሉ። ይሄ ያለው እውነት ነው። ሌላኛው ነዋሪ ደግሞ የድንበር ማካለሉ ስራ እየተፈጸመ ነው የሚሉት በሌላ መንገድ እንደሆነና መንግስትም ይህንን አካሄድ ሆን ብሎ እንደሚከተለው ነው የሚናገሩት። ለዚህም ምስክር ናቸው የሚሏቸው ከድንበር አካባቢ የሚኖሩና የተፈናቀሉ ኢትዮጵያውያንን ነው። በእርግጥ በኢትዮጵያ ኢትዮጵያ ውስጥ ካሉ የመንግስት ሚዲያዎች እንዲህ አይነት መረጃ ማግኘት አይቻልም። ግን ከውጭ ባሉ ሚዲያዎች አማካኝነት እንዲህ አይነት እንቅስቃሴ እንዳለ ይሰማል፣ ህብረተሰቡም ያውቃል። ከገበሬዎች ግን ማረጋገጥ የተቻለው ከነጋዴዎች በተለይ ከነሱ ማረጋገጥ የተቻለው ግን ለዚህ ለቅማንትና አማራ ግጭት አንዱ ምክንያት ቦርደሩን ለመከለል ሳይሆን መከለል ዓለም አቀፍ መስፈርትን ተከትሎ የዓለም አቀፍ ባለሙያዎች የሁለቱ የሱዳንና የኢትዮጵያን ባለሙያዎች ባሉበት መንግስታት ባለስልጣናት ባሉበት የሚከናወን ነው። ግን የኢትዮጵያ መንግስት እንደዚህ ሆኖ እንዲከለል አይፈልግም። የሚፈልገው ምንድን ነው? እዛ አካባቢ ሱዳን ጠረፍ አካባቢ አሉ፣ ኢትዮጵያውያን አሉ። ስለዚህ እነዚህ ኢትዮጵያውያን ወይም አማራና ቅማንት የሚባሉት ሁለቱ ይጋጩና እነሱ አካባቢውን ይለቃሉ፣ በግጭት ምክንያት ወይም በግጭት ግጭት ውስጥ ይገባሉ። ግጭት ውስጥ ሲገቡ እነዚህ ገበሬዎች ሱዳን ወደዚህ ገብቶ የሚያደርግ የሱዳን ወታደር ወደዚህ ወይም ባለሀብቶች ወደዚህ የሚያደርጉትን መስፋፋት መከላከል አይችልም። ምክንያቱም እርስ በርስ እየተጋጨ ስለሆነ፣ ስለዚህ በዚህ ምክንያት ሱዳኖች ብዙ የኢትዮጵያን መሬት ገብተው ይዘዋል። አሁን ባለፈው ግጭት ራሱ የኢትዮጵያ የሱዳን ወታደሮች ባለሀብቶች ከነት ትራክተሮቻቸው እንደገቡ ገበሬዎች በአይን ምስክርነት ነግረውናል። ምክንያቱም እኛ በስራ ምክንያት ከእነርሱ ጋር ስለምንገናኝ ይሄንን ነግረውናል። ሌላው ያው በሚዲያ ያለው ነገር ነው። ስለዚህ የኢትዮጵያ መንግስት እንዲያውም ተጠያቂ እንዳይሆን ይፈልጋል። ተጠያቂ የሚሆነው ምንድን ነው? በእርግጥ በብዙ መንገድ ተጠያቂ መሆኑ አይቀርም። አለም አቀፍ ህግን በተከተለ መልኩ ይከለል ወይም በወረራ መልክ ለሱዳን መንግስት ይልቀቅለት። በሁለቱም መልኩ ከጠያቂነት አይደለም የሚመስለው። ግን ዓለም አቀፍ ህግን ተከትሎ ለሱዳን ቃል የገባውን መሬት ከመስጠት ይልቅ እርስ በርስ አማራና ቅማንትን እንዲጋጩ አድርጎ የሱዳን ኃይሎች ገብተው ያንን መሬት እንዲቆጣጠሩ ነው የመረጠው። በኢትዮጵያ እና በሱዳን መካከል ያለው ድንበር ዓለም አቀፍ የድንበር ማካለል ህግን በተከተለ ደረጃ ያልተጠናቀቀ መሆኑ ብዙ የሚያነጋግር አይደለም። በሁለቱ አገሮች መካከል ያለውን ድንበር ለመለየትና የማያዳግም ስራ ለመስራትም በየጊዜው እየተጀመረ የማይጠናቀቅ ስራ እንዳለም ከማንም የተሰወር አይደለም። በዚህ ረገድ ምን አዲስ ነገር እንዳለ የሰሜን ጎንደር ዞን አስተዳዳሪ አቶ ግዛት አብዩን በጽህፈት ቤታቸው አናግሬያቸው ነበረ ይሄ ዝም ብሎ በሜዳ ሲፈስ ነው የምናየው። በእኛ በኩል እንዲህ አይነት እንትን የለም፣ ታውቅ የለም። በነገራችን ላይ የኢትዮጵያ መንግስት ሉዓላዊነቱን ድንበሩን አሳልፎ የሚሰጥ አይደለም። በነገራችን ላይ ዝሮዝሮ ይሄ በሜዳ ላይ እየታፈሰ የሚዘራ ወሬ ነው። አንተ እንደሰማው ወሬ እኔም ወሬውን ሰምቻለሁ እንጂ ተጨባጭ የሚያደርግ ሰው የለም፣ አልተደረገም፣ የለም ግን ከዚያ ተፈናቅለን መጣን ብለው የሚናገሩ ብዙ ሰዎች አሉ። ሰምተዋል? ይሄን ከየት ነው ከብድምሩ አካባቢ አባራውን የመንግስትን ደህነታችን ሳይጠብቅ እንደውም ተወርሰን መጣን የሚሉ አሉ። እንግዲህ ይሄን ዞን ማስተዳደር እኔ ነኝ። ሰሜን ጎንደር እንግዲህ በሱዳን ያሉ ወደ አራት አምስት ዞኖች አሉ። የሱዳን ማለት ነው። የገዳዲፍ እስቴት ያዋስነዋል፣ የስናር እስቴት ያዋስነዋል። በቋራ በዚህ አካባቢ የለም። እንግዲህ ከምንም በላይ የገዳዲፍ እስቴት አስተዳደሮች፣ የዞን አስተዳደሮች፣ በዙሪያ ያሉ የዞን ግንኙነት አለን። ሁልጊዜ እንገመግማለን። በተለይ ይሄ ተራስርቆት በደንበር አካባቢ የሚታዩ የስርቆት የመሳሰሉት እዛ ሰርቆ የመግባት አይ ሰርቆ የመውጣት እንዲህ እንዳንድ ደንበር እንደየትኛውም እንደ ማንኛውም ደንበር የሚደረጉ አጠቃላይ እንትኖች ሁልጊዜ እየተዋየነ ችግሮችን እየፈታን ጥሩ ግንኙነት ነው ያለን። በጋራ የመገናኘት ሁኔታዎች አሉ። በተለያየ መንገድ በደንበር አካባቢ ሄዶም በእርሻ በእርሻ የሚጋጩ እንደዚህ አልፎ ወደዛ የሚያርሱ ተከራይተው የሚያርሱ አርሶ አደሮች አሉ። ባለሀብቶች ኢትዮጵያውያን ብዙ ሱዳን ገብተው በጣም በርካታ የሚያርሱ እንትኖች አሉ። እንዲህ አይነት ሁኔታ አለ። እነሱ እዚህ ወደኛ አያርሱም ገብተው ግን፣ የኛ ባለሀብቶች ግን በጣም ገብተው የሚያርሱ አለ። እነሱንም ቢሆን የእነሱ ደህንነት እንዲጠበቅ በማድረግ የጋራ ግንኙነት በማድረግ የመሳሰሉት እንትኖች አሉ። ነገር ግን በደንበር አካባቢ እንደማንኛውም ቀበሌና ቀበሌ ወረዳና ወረዳ የሚደረግ እንትን አለ አይደለም የአንድ ሀገር ደንበር ላይ እንደነዚህ አይነት በመካከሉ ደግሞ ይሄ ኮንትሮባንድ ጋር ከሰዎች ዝውውር ጋር ከምን ጋር የሚደረጉ የስርቆት እንቅስቃሴዎችን እንዲህ አይነት ሁኔታዎች ይፈጠራሉ። እነሱንም በጋራ ለመስራት ሁልጊዜ ጊዜ ጋር ስብሰባዎች አሉ። እና ስለዚህ ከዚህ አኳያ የምንሰራቸው ስራዎች አሉ እንጂ ከሱዳን ተፈናቅሎ ወደኛኛ ተፈናቅሎ መሬት ተቀምጦ ወይም ደንበሩ ይመጣ የለም። ስለዚህ ይህን አካባቢ እኛንንም እናስተዳድረው እናስተዳድረውን ጠንቅቀን እናውቃለን። ስለዚህ ያው ታፍሶ እንግዲህ በላይ በአዲስ አበባ ወይም በሌላ በውጭ መጥቶ ሲዘራ ነው የምናየው። ወጉን ደግሞ ያው ህዝቡ ለምዶት አለ። አሁን ይሄ በሬላ ወለደ የሚለውን ነገር ህዝቡ ለምዶት አለ። ከምንም በላይ ይሄን ጉዳይ መተማ ላይ ይሄን አያገኙትም፣ እዛው ደንበሩ ላይ ቋራ ላይ ይሄን አያገኙትም፣ ምዕራብ አርማጭሆ ላይ ይሄን አያገኙትም። ጠገዴ ላይ ያገኙት ግን ያለ ጥርጥር መንግስትም ፌዴራል መንግስቱም በቅርቡ እንደተናገረው ያው የድንበር ማካለሉ ስራ ይጀመር። ምክንያቱም ድንበር የተቆረጠ የተተከለ ወሰን የለም አሁን ከድሮ ጀምሮ እና ይሄን በተመለከተ ስራ ተጀምሯል ይባላል። ይሄ ስራ ምን ያህል እንደደረሰ ይታወቃል? ይሄ እንግዲህ ሲጀመር በዚህ ዞን ባሉ ደንበሮች ደንበሩ ያው ሀገራዊ ቦርደር ቢሆንም ሀገራዊ ቦርደሮቹ ደግሞ በእኛ በአማራ ክልል በሰሜን ጎንደር እና በትግራይ እና በሌሎች በቤሻንጉል የመሳሰሉት ናቸው። ደንበሮቹ እንግዲህ ሰፊ የሚያዋስ ነው ነው በተለይ ኪሎ ሜትር ነው እኛ ዞን እንኳን የሚያዋስ ነው። ስራ ሲጀመር እኛ ነው የምናውቀው። የለም የሚታወቅ ነገር የለም። ስታው አገራዊ ደንበር ስለሆነ የሀገራዊ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ዋናው ጉዳይ ከመሬት ላይ ያለው ጉዳይ ላይ ግን ወሬ ወግ ዝም ብሎ አሉባልታ ነገር ካልሆነ በስተቀር የለም። ለምንድን ነው እንደዚህ ያለ ወሬ የሚናፈሰው? ምንድን ነው እርሱ? የሚገምቱት እንግዲህ ይሄ ብዙ ነው ታሪኩ ያው ዝሮ ዝሮ በየትኛው ማቅጣጫ፣ በየትኛው ማቅጣጫ ስርዓቱ ያልተዋጠለት ይሄ ስርዓት ያልተመቸ ቡድን በየጊዜው የሚያናፍሰው ወሬ ነው። ስለዚህ በዚህ መንገድ ያለው ጉዳይ ዛሬ የተጀመረ አይደለም። ብድግ ብሎ አሜሪካ ላይ ተቀምጦ ያው ሱዳን ይሸጡት ይላል ግን አያውቀውም። ያው ለመኖርና የተቃውሞ እንትን በተለይ እዚህ በፖለቲካሊ እንትን የከሰሩ ኃይሎች ሌላ ፖለቲካ ያገኙ ስለዚህ ይሄን እያጋጩ ህብረተሰቡ እንዳይረጋጋ ለማድረግ አሁን የተፈጠረው በሀገራችን የልማት ዲሞክራሲ እድገት ይሄ መዋጣቸው ኃይሎች አሉ። እነዚህ ሰዎች ሁልጊዜ ያወሩታል። ሱዳን ሸጡት፣ ሱዳን ለወጡት ይሄን ሀገር እንዲህ ያደረጉት ምናምን የሚል በጣም የትምክትና የክራይስት ሰብሳቢ አስተሳሰብ ተጠናውቶት በዚህ ተሰማርቶ የሚንቀሳቀስ ኃይል ስላለ ይሄ የሚገርም ነገር አይደለም። ህብረተሰቡም ጠንቅቆ ያውቃል። የዞኑን አስተዳዳሪ አቶ ግዛት አብዩን እና የጎንደር ነዋሪዎች አወያዩኝ በዚህ ጉዳይ ብቻ አልነበረም። በሰሜን ጎንደር አንዳንድ አካባቢዎች በቅማንቶችና በአማራው መካከል ተከስቷል ስለተባለው ግጭትና ስለ ጎንደር ወይን ቤት ቃጠሎም ነግረውኛል። ሰሞኑን እንሰማቸዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ